እግዚአብሔር አምላካችንን እናመሰግናለን። የዛሬው መልእክቴ ቅድም እንዳልኳችሁ ዘፍጥረት ምዕራፍ 16 ላይ የተመሰረተ ነው። አንዳንድ ጊዜ ብሉ ኪዳንን እና አዲስ ኪዳንን እንደዚሁ እያቀያየሩ ማየት በጣም ጥሩ ነው። የመልእክቴ ርዕስ እግዚአብሔር እኛን ያያል፣ ወይም እንትና እዚህ አጋር እንደተናገረችው ኤልሮኢ በሚል ርዕስ የተዘጋጀ ነው። ምናልባት አንዳንድ ነገሮችን ወደ መልእክቴ ነጥቦች ከመሄደ በፊት ብነግራችሁ ጥሩ ነው። ይሄ ታሪክ በብሉይ ኪዳን ውስጥ የተከሰተ ታሪክ ነው። እንደምታዩት በአብርሃምና በሳራ በአብርሃምና በሳራ ቤት ውስጥ አስጨናቂ ሁኔታዎች ተፈጥረው ነበር። አብርሃምን እግዚአብሔር ባረካሃለው ብሎታል፣ ዘፍጥረት ምዕራፍ 15 ላይ ዘፍጥረት ምዕራፍ 12 ጀምሮ፣ ግን ልጅ አልነበረውም እያረጀ ነው የመጣው። አሁን እራሱ እስማኤልን በወለደበት ጊዜ የ86 ዓመት ሰው እንደነበረ መጽሐፍ ቅዱስ ይናገራል። እግዚአብሔር እንደሚወልድ ዘሩ ከምድር አሸዋን እንደሚበዛ፣ ከሰማይ ከዋክብት በላይ ሊቆጠር እንደማይችል ተናግሮታል እና ግን እስካሁን አልወለደም። ስለዚህ ሳራም ራሱ ግራ ተጋብታለች እና ተስፋ ቆርጣለች። ስለዚህ አብርሃምን ምን አለችው? እግዚአብሔር እኔን ዘግቶኛል መውለድ አልችልም እና ተስፋ ቆርጫለሁ። ከዚህ በኋላ የሚቻል ነገር አይመስለኝም። ስለዚህ ሰራተኛዬን አጋርን ሚስት አድርገህ እንድትወስድ በፈቃዴ ሰጠሃለሁ ብላ እንደሰጠችው ነው እንዳነበባችሁት እንደሰማችሁት ሳነብ እና በዛን ጊዜ እና በዛን ባህል እንደዚህ አይነት ነገር ይደረግ ነበር። ሚስቶች መውለድ ካልቻሉ ወይም ደግሞ በተወሰነ ደረጃ መውለድ ካቆሙ ሰራተኞቻቸውን ለባሎቻቸው ሰጥተው የነሱ ልጆች የራሳቸው ልጆች ተብለው ይቆጠሩ ነበር። ያ አይነት ባህል ነበረ እና ያዕቆብ ሚስቶች እንደዛ አድርገዋል። ልክ ባህሉ እንደዛ አይነት ነበረ እና ስለዚህ ያንን ባህል ተጠቅማ ሳራ ሰራተኛዋን አጋርን ለባሏ ለአብርሃም ሰጠችው እና ጸነሰች። አጋር አጋር እንደ ጸነሰች እንደ ማንኛውም ሰው እመቤቷን ሳራን በአይኗ ማቃለል ጀመረች። እና አንቺ መካን ማቶልጂ ምናምን የሚል ነገር በየጎሪጥም እያየች ብቻ ናቀቻት። ከዚህ ንቀት የተነሳ ሳራ ከአብርሃም ጋር ተወያየች እና እንደፈለገሽ አድርጊባት ዋና ሚስቴ አንቺ ነሽ እሷንም የሰጠሽኝ አንቺ ነሽ የሚል አይነት ሀሳብ ነው ለሳራ የነገራት። ስለዚህ ሳራ አጋርን ማስጨነቅ ጀመረች እና እንደምትመለከቱት ቁጥር አምስት ላይ ሶራ አብርሃምን መገፋቴ በአንተ ላይ ይሁን፣ እኔ ባሬን ብሰጥህ፣ እሷ ግን በአይኗ አቃለለችኝ ብላ ተናገረች። ከዛ ባሪያሽ በጅሽ ናት፣ እንደወደድሽ አድርጊባት አላት ሳራም አሰቃየቻት ይላል። ስለዚህ አጋር ከአብርሃምና ከሳራ ቤት ተነስታ ኮበለለች። ታሪኩ የታሪኩ ጀርባ ይሄንን ነው የሚመስለው እና ግን ይገርማቸዋል አጋር ይሄ የኔ ፖዘቲቭ ወይም ቅን የሆነ አስተያየት ነው። በጌታ የምታምን ሰው ትመስለኛለች ምክንያቱም አብርሃምና ሳራ ሲያመልኩ የቤቱ ጠቅላላ ሰው አብሮ ያመልክ እንደነበረና ይሄ የቤተሰብ አምልኮ የቤተሰብ መሪ የቤተሰቡ ዋና ሰው በብሉይ ኪዳን ልክ እንደ ካህን እንደ ፓስተር የቤተሰቡ ይወሰድ ስለነበረ የቤት የነበረውን አምልኮ ትካፈል እንደነበረና እግዚአብሔርን ታውቅ እንደነበረ ነው የምገምተው እና ስለዚህ በኮበለለችበት ጊዜ እግዚአብሔር ተገለጠላት። ቁጥር ስድስት ኮበለለች ይላል። ቁጥር ሰባት ጌታ ተገለጠላት። ቁጥር ስምንት ጥያቄ ጠየቃት የተገለጠላት መልአክ። ለነገሩ እዚህም ጋ አንድ አስተያየት ልሰጣችሁ ፈልጋለሁ። በብሉይ ኪዳን የእግዚአብሔር መልአክ ተብሎ ይገለጥ የነበረው የእግዚአብሔር መገለጥ በስነ መለኮት ቋንቋ ቲዮፋኒ ብለን እንጠራዋለን። ቲዮፋኒ ማለት የእግዚአብሔር መገለጥ ነው። እግዚአብሔር ለሰዎች ሲገለጥ የሚያዩት ሰዎች የሚገለጥላቸው ሰዎች መልአክ ነው የሚመስላቸው፣ ግን እግዚአብሔር ነው። በተለይ ይሄ ቲዮፋኒ የብሉይ ኪዳኑ ቲዮፋኒ የጌታ ኢየሱስ ክርስቶስ ፐርሰናሊ በግል ለሰዎች መገለጥ ነበር እና ከዚህ የተነሳ ያናገራት ይሄ የተገለጠላት የብሉይ ኪዳኑ በብሉይ ኪዳን በመልአክ መልክ የተገለጠላት ጌታ ኢየሱስ አንዳንድ ነገር ሲናገራት ታያላችሁ። ምን አላት? የት ነው የምትሄጂው? ከየት መጣሽ፣ የት ነው የምትሄጂው ብሎ ጠየቃት። ቁጥር ስምንት ላይ እሷም ከመቤቴ ከሳራ ኮብል እያለሁ ብላ ነገረችው። የእግዚአብሔር መልአክ ወደ መቤትሽ ተመለሺ አላትና እግዚአብሔር መሆኑን የምትለዩበት መለያ ነጥብ ምንድን ነው? ምን አላት? ዘርሽን እጅግ አበዛዋለሁ። ይህንን መልአክ መናገር አይችልም። ማንም ሰው፣ ማንም መልአክ ፍጡር የሆነ መናገር አይችልም። ዘርሽን እጅግ አበዛዋለሁ ያለው ለአብርሃም ዘርህን አበዛሃል፣ አበዛሃል፣ አበዛዋለሁ ያለው ጌታ ኢየሱስ ክርስቶስ ነው። ለአብርሃም ቃል ኪዳን የገባው ለአብርሃም የተገለጠው ልክ እዚህ ጋር ለአጋር ተገልጦ እንዳናገራት እናያለን። ተመለሻ አላት፣ ልጅ እንደምትፀንስ የልጁን ስም ሁሉ ነገራት እና እግዚአብሔር አላት ቁጥር 11 ላይ በጣም የሚገርም ቃል ይናገራል። እዛ ቁጥር 11 መጨረሻ ላይ እግዚአብሔር መቸገርሽን ምን አድርጓል ይላል ሰምቷል። በእመቤቷ በሳራ እጅ የቀመሰችውን ግፍና መከራ የሰራዊቱ ጌታ እግዚአብሔር ሰምቶ እንደገና ደግሞ ራሱን ገልጦ ሲያናግራት ታያላችሁ። እኔ ታዲያ እንደዚህ ይላለሁ። በኋላም አንዳንድ ሀሳቦችን አነሳለሁ። አንዳንድ ጊዜ መጽሐፍ ቅዱስ ውስጥ የምናያቸው በሰዎች ላይ የምናያቸው ችግሮች መጥፎ ሊመስሉን ይችላሉ። ግን እግዚአብሔር ራሱ ሆን ብሎ ያቀዳቸውና ሰዎች በዛ ችግር ውስጥ እግዚአብሔርን እንዲያውቁት እና እምነታቸው እንዲጸና በእግዚአብሔር ተስፋ እንዲያደርጉ የማድረጊያ መንገዶች ነበሩ። ችግሮች ሲያጋጥሙን ችግሮች ለምን አጋጠሙን ብለን እግዚአብሔርን ልናጉረመረምበት፣ እግዚአብሔርን ልንጠላ፣ ከእግዚአብሔር ቤት ልንርቅ አይገባንም። ችግሮች የእኛን ህይወት ለመቅረጽ እግዚአብሔር የሚጠቀምባቸው መሳሪያዎች ናቸውና ነበሩና፣ አሁንም ወደፊትም ይሆናሉና። ታዲያ እዚህ ጋር እንደምትመለከቱት አጋር በይሄ ችግር ባያጋጥማት ኖሮ ሁለት ነገሮች አታውቅም ነበር። አንደኛ ስለ ራሷ ስለ ጽንሷ ስለ ወደፊቷ ልታውቅ አትችልም ነበር። ሁለተኛ ደግሞ ስለ እግዚአብሔር ራሱ በግልጥና አይኗ በሚያየው መንገድ በጣም አስደናቂ በሆነ መንገድ ልትረዳና ልታውቅ አትችልም ነበር። ስለዚህ ወደ ቤት የተመለሰችበት ምክንያት ያንን ውሳኔዋን የለወጠችበት ምክንያት እግዚአብሔር ተገልጦ ካናገራት ነገር የተነሳ እንደሆነ ታያላችሁ እና ታዲያ፣ እኔ ይህንን ካየች በኋላ ነው አጋር። እግዚአብሔር ተገለጠላት፣ አናገራት፣ ወደ ቤት ተመለሽ አላት። ልክ እንደዛ ካላት በኋላ የእሷ መደምደሚያ የሆነው ነገር ምንድን ነው? በውኑ የሚያየኝን እዚህ አየሁት ወይ ብላ የእግዚአብሔርን ስም ኤልሮኢ ብላ ጠራችሁ ብሎ ይናገራል። ይሄ ኤልሮኢ የሚለው ቃል የእንግሊዝኛው በቀጥታ ሲተረጎም ምንድን ነው የሚለው አንተን አንተ የምታየውን አየሁህ ማለት ነው። የምታየውን አንተን የምታየውን እግዚአብሔርን አየሁህ ማለት ነው። ኤል የሚለው እግዚአብሔር ነው። ሮኢ የሚለው ማየትን ነው የሚያመለክተው። ስለዚህ እግዚአብሔርን የሚያየኝን እግዚአብሔርን አየሁት እና በጣም አስደናቂ ክስተት ነው በህይወቴ ብላ ነው የእግዚአብሔርን ስም ኤልሮኢ ብላ የጠራችው። እና የእኔ የመልእክቴ ርእስ ታዳ ምንድን ነው የሚለው እግዚአብሔር እኛን ያየናል የሚል ነው። እግዚአብሔር ያየናል፣ ያይሻል፣ ያይሃል፣ ያየናል በማንኛውም አይነት ሁኔታ ውስጥ ብንሆን፣ በእምነት ብንሆን፣ በክህደት ብንሆን፣ በመንፈሳዊ ዝለት ብንሆን፣ በተለያየ የኃጢአት ህይወት ውስጥ ልምምድ ውስጥ ብንሆን የሰራዊት ጌታ እግዚአብሔር ያየናል እና ይህንን መገንዘብና ማወቅ በመንፈሳዊ ህይወት፣ በምድር ህይወታችን እጅግ በጣም ጠቃሚ እንደሆነ በደንብ በደንብ ገብቶኛል ኔ እና ስለዚህ አንድ አራት ነገሮችን እነግራቸዋለሁ። የመጀመሪያው ይሄ የአጋር ታሪክ እንድንረዳ የሚያደርገን ነገር የግል ችግሮቻችንን መረዳት እና ወደ ማዘን እንድንመጣ ያደርገናል። ቁጥር 13 እሷም ይናገራት የነበረውን የእግዚአብሔርን ስም ኤልሮኢ ብላ ጠራች። የሚያየኝን በውኑ እዚህ ደግሞ አየሁትን ብላለችና እና የሚያየኝን እግዚአብሔር እዚህ ብቻዬን በሆንኩበት ቦታ በቃ በምድረ በዳ ኮብልዬ የት እንደሚሄድ በማላቅበት ቦታ አየሁት ነው ብላ የተናገረችው እና እኔ ይህንን ነገር ሳስብ የመጀመሪያ ነጥቤ አድርጌ የማቀርብላችሁ ነገር የሰዎችን ሁሉ ችግር ነው። መቼም እናንተ ራሳችሁ ይህንን ስናገር ልትፈርዱ ትችላላችሁ። ሰዎች ሁሉ በዘመናት ያለባቸው አንድ እና አንድ ችግር እግዚአብሔርን የሚበድሉበት የበደለኝነት ስሜትና ሀሳብ የሚመነጨው እግዚአብሔር አየኝም ከሚል የተነሳ ነው። እግዚአብሔር አየኝም ስለ እኔ ጉዳይ አይደለም እንዳውም እኔ የፈለግኩትን ኃጢአት ብሰራ የፈለግኩትን ነገር ባደርግ እግዚአብሔር አያየኝም የሚል ሀሳብ የዓለም ሕዝብ በሙሉ ሀሳብ ነው፣ ከዳኑ ሰዎች በእውነት ከዳኑ ሰዎች በስተቀር። ስለዚህ ዓለም ውስጥ ያሉ ሰዎች በሙሉ እግዚአብሔር አያየንም፣ እግዚአብሔር እንዳውም የለም፣ ስለ እግዚአብሔር ጉዳያችን አይደለም የሚል አመለካከት አላቸው። እግዚአብሔር አያይም። አንዳንድ አማኞችም እንደዛ አይነት አሳፋሪ ሁኔታና የህይወት ልምምድ አላቸው። እዚህ መዝሙር 73 ላይ የተጻፈ ቃል እዚያ አስቀምጬላችኋለሁ። ምን ይላል? እግዚአብሔር እንዴት ያውቃል? በልዑልስ ዘንድ እውቀት አለወይ የሚሉ ሰዎች አሉ ብሎ የመዝሙር 73 ቁጥር 11 ጸሐፊ የመዝሙር 73 ጸሐፊ አንዱ ዘማሪ ነው። አሳፍ የሚባለው ዘማሪ ነው። እሱ ሲናገር እግዚአብሔር እንዴት ያውቃል ይላሉ ሰዎች በልዑል ዘንድ በውኑ እውቀት አለ ወይ ይላሉ። እንደዚህ አይነት መጠራጠርና ሐሳብ በሰዎች ውስጥ የሞላና የተትረፈረፈ ነገር ነው። ስለዚህ እግዚአብሔር ያየኛል አይም እኔን ያየኛል የሚል ጥያቄና ጥርጥር ስላለባቸው ሰዎች ለራሳቸው የማያዩ አምላኮችን ሰርተው ጣዖታትን ሲያመልኩ ታያላችሁ። በብሉይ ኪዳን ብዙ ጊዜ ሰዎች ጣዖታትን የሚሰሩት አንድ ነገር እርግጠኞች ስለሆኑ ነው ጣዖቶች አያያቸውም እግዚአብሔርም ፈጣሪ እግዚአብሔር የማያያቸው ስለሚመስላቸው ነው እና ኃጢአተኞች መሆናቸውን ቢያውቁም እንኳን የኃጢአታቸውን ውጤት ምን ያመጣል የሚለውን ነገር እግዚአብሔር ስለማያይ አያስቡበትም አይም ብሎ ስለሚያስቡ እና ይገርማችኋል እግዚአብሔር ግን ያያል እግዚአብሔር ግን ያያል እዚህ ጋ እግዚአብሔር ግን ያያል የሚለውን ስናገርበት የተወሰኑ ጥቅሶችን እያነበብኩ ላሳያችሁ እፈልጋለሁ። ይህንን እውነት እግዚአብሔር ሁሉን ነገር ያያል። ውጫችንን ያያል፣ ውስጣችንን ያያል። እግዚአብሔር መንፈሳችንን ያያል፣ ነፍሳችንን ያያል። ደግሞም የሚገርም ነገር ነው። ማንም ሰው ሊያየው የማይችለውን ሀሳባችንን ሁሉ ያያል እግዚአብሔር። እግዚአብሔር በጣም አስደናቂ አምላክ ነው። ከምናስበው ከምንገምተው በላይ ጥልቅ የሆነ እውቀትና ጥበብ ያለው አምላክ ነው። እኛን የፈጠረ ግሩም ድንቅ አምላክ ነው። ስለዚህ ትንቢተ ኤርምያስ ምዕራፍ 23 ቁጥር 24 ላይ እንደዚህ ተብሎ ተጽፎለታል። እግዚአብሔር ኤርምያስ 23 ቁጥር 24 ላይ እንደዚህ ይላል፣ ሰው በስውር ቢሸሸግ እኔ አላየውምን? ሰው በስውር ይሸሸግ እኔ አላየውምን? ሰማይንና ምድርንስ የሞላሁ እኔ አይደለሁምን? ይላል እግዚአብሔር። እግዚአብሔር እኔ አለው በስውር ሰው ሸሸግሁ የሚለውን ነገር ተደብቄ ይህንን ሰዎች ሳዩ አደርጋለሁ የሚለውን ነገር እኔ በደንብ አየዋለሁ፣ ከእኔ የተሰወረ ምንም ነገር የለም የሚል ንግግር ይናገራል። እንደገና ሌላም ጥቅስ አለኝ እዚህ ጋር ከዚህ ሐሳብ ጋር አብሮ የሚሄድ ሕዝቅኤል ምዕራፍ 11 ቁጥር 5 ላይ የእግዚአብሔር መንፈስ አለ። ሕዝቅኤል ሲናገር ወደቀብኝ እንዲህም አለኝ እግዚአብሔር እንዲህ ይላል ብለህ ተናገር አለኝ። የእስራኤል ቤት ሆይ ይህን ነገር ተናግራችኋል። እኔም አለና እግዚአብሔር የልባችሁን ሐሳብ አውቃለሁ። ታያላችሁ። እግዚአብሔር የልባችሁን ሐሳብ አውቋለሁ። በፊቴ ሐሳብ ቢሆን ምኞት ቢሆን ኃጢአት ቢሆን ድርጊት ቢሆን የተደበቀ ምንም ነገር በፊቴ የለም እያለ ነው እግዚአብሔር እየተናገረ ያለው። እና የሚገርም ነገር ነው። እግዚአብሔር ያያል ያል የእኛ ችግር ግን እግዚአብሔር ያያል ብለን አለማመናችን ነው። እግዚአብሔር ያያል የሚል እምነት ቢኖረን ከብዙ አደጋዎች ከብዙ መቅሰፍቶች ራሳችንን ከመጉዳት ችግሮች እንድን እንደነበረ መጽሐፍ ቅዱስ ግልጽ የሆኑ ብዙ ማስረጃዎችና ምስክሮች አሉት። ኢዮብ መጽሐፍ ላይ የተጻፈንም አንድ ሀሳብ እዚህ ጋር አስፍሬላችኋለሁ። ኢዮብ መጽሐፈ ኢዮብ ምዕራፍ 34 ቁጥር 21ና 22 ላይ ኢዮብ ሲናገር ይህንን ነገር በመገንዘብ እንዲህ ብሎ ነበር። ዓይኖቹ በሰው መንገድ ላይ ናቸው፣ ዓይኖቹ እርምጃውንም ሁሉ ያያል እና ሀጢአትን የሚሰሩ ይሰወሩበት ዘንድ ጨለማ ወይም የሞት ጥላ የለም አንዳንድ ሰዎች ሞኞች ናቸው የሚል ሀሳብ አለው እዮብ ሀጢአትን የሚሰሩ ሰዎች በጨለማ ውስጥ እንደበቃለን ወይም ደግሞ በሞት ጥላ ውስጥ እንደበቃለን ብለው ሊያስቡ ይችላሉ የሚልን ነገር ያመጣና ግን ሀጢአትን የሚሰሩ ሰዎች ሊሰወሩበት የሚችሉበት ጨለማ ወይም የሞት ጥላ በፍጹም የለም። እግዚአብሔር ፊት በጨለማ የሚደበቅ ነገር የለም። ጨለማው ቅድም ያነበብኩላችሁ ቃል ትዝ ይላችኋል። መዝሙር 139 ሲኦል ውስጥ ብሄድ፣ ጨለማ ውስጥ ብሄድ፣ ጨለማ ውስጥ ብደበቅ፣ ክንፍ አውጥቼ ብበር፣ ወደ ሰማይ ወይም ወደ ምድር ውስጥ የትም ቦታ አንተ አለህ እያለ ነው የሚናገረው። እግዚአብሔር የትም ቦታ ያለ የሚያይ አምላክ ነው። እዚጋ በሰዎች ታሪክም ውስጥ ግልጽ የሆነ ነገር እዚጋ ተጽፎ እንደተጻፈ ቦታዎቹን አላወጣም፣ በጣም ብዙዎች ስለሆኑ አካዝ የሚባል ሰው ብሉይ ኪዳን ላይ እያሱ መጽሐፍ ላይ ስሙ ተጠቅሷል። ጊያዝ የሚባል ሰው በሁለተኛ ነገሥት መጽሐፍ ላይ ስሙ ተጠቅሷል በአንደኛ ነገሥት። እንዲሁም ደግሞ አናኒያና ሰጲራ የሚባሉ ባልና ሚስቶች በሐዋርያ ሥራ ምዕራፍ አምስት ላይ ተጠቅሰዋል። እነዚህ ሶስቱም ሰዎች እግዚአብሔር አይም ብለው ኃጢአት የሰሩ ሰዎች ናቸው። አካዝ እስራኤላውያን ኢያሪኮ ከተማ ለመውረር ግንቡ ፈርሶ በገቡበት ጊዜ ምን የሚባል መመሪያ ተሰጥቷቸው ነበር? ምንም አይነት የኢያሪኳውያንን ንብረት ሀብት እንዳትወስዱ ተብሎ ተነግሯቸው ነበር እና በየገቡበት ድንኳን ውስጥ እየገቡ በየቤቱ ሲመለከቱ አካዝ የተባለው ሰው በገባበት ቤት ውስጥ የወርቅ ካባ አገኘ እና ያንን የወርቅ ካባ ወስዶ ደበቀው። እግዚአብሔር አያይም ብሎ አሰበ። እግዚአብሔር ግን አጋለጠው። ማንም ሰው አላየም፣ ቤተሰቡም አላዩም። የወርቁን ካባ ወስዶ ደበቀው፣ መሬት ቆፍሮ ነው። እግዚአብሔር ግን ከዛ እንዲያወጣ እርም እንደሆነ ተነግሮ እንዲያወጣ አድርጎታል። ግያዝ የሚባለው ደግሞ የኤልያስ አገልጋይ ነበር። ኤልያስ ታላቅ ነቢይ ነው፣ እጁን የሚያሳጥበው ሰው ነው። ግያዝ እጁን ያስታጥበዋል እና ይላላከዋል እና አንድ ቀን ንዕማን የሚባለው የሶሪያ ባለስልጣን መጥቶ ኤልሳ ፈወሰው። ልክ ከተፈወሰ በኋላ ሰውየው ስጦታ ወርቅ፣ የከረጢት ወርቅ፣ የከረጢት ብር አውጥቶ እንካ የእግዚአብሔር ሰው ሲል ኖ ኖ እኔ አልፈልግም ብርህንም ወርቅህንም ይዘህ ሂድ ብሎ ሸኘው። ከዛ ጊያዝ እንዴት አድርጎ ጌታዬ ይህንን ይለቀዋል ብሎ ተከታትሎ ወርቁን ተቀብሎ መጣ። አንድ ከረጢት ወርቅ አሁን ኤልሳ አላየም። በጊያዝ ቤት እና ሲመለስ ኤልሳ ያለው ልክ ወደ ሰውየው ስትሮጥ እኔ እዚህ ጓዳ ቁጭ ብዬ አይቼ ነበር። እግዚአብሔርም አይተዋል። ልትደብቀው አትችልም። ከዛ ቦታ ከዛ ስልጣን ብሩንም ወርቁንም ሳይጠቀምበት እንደቀረ የእግዚአብሔር ቃል ይናገራል። ሀናኒያና ሰጲራም መንፈስ ቅዱስን ዋሽታችኋል። እግዚአብሔር እንዴት እንደማያይ ነው ያሰባችሁት? እግዚአብሔር እኮ ያያል። የተመካከራችሁትን ምክር ሰምቷል። ያ የወሰናችሁትን ውሳኔ አይቷል። ሰዎች እግዚአብሔር አያየኝም ብለው የሚያስቡት ሀሳብ ወንጀል ነው፣ ኃጢአት ነው፣ እግዚአብሔርን መካድ ነው። ስለዚህ ብዙ ሰዎች ችግራቸው ይሄ ነው እና እኛ እንደዛ አይነት ሀሳብ አስበን ከሆነ በአይምሯችን ብልጭ ብሎብን ከሆነ በእውነት ማዘንና ንስሐ መግባት አለብን። ምክንያቱም እግዚአብሔር የሚያይ አምላክ ነው። እዚህ ጋር እዚህ ስላይዱ ላይ የሌለ ጥቅሱ ብቻ እኔ ማስታወሻ ላይ ያለ አንድ ቃል አለ። ኤርሚያስ ምዕራፍ 17 ቁጥር 10 ይህንን አነብላችሁና ወደሚቀጥለው ነጥብ ይሄዳለሁ። እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራው ፍሬ እሰጥ ዘንድ ልብን እመረምራለሁ ኩላሊትንም እፈትናለሁ ይላል። ከዚህ በፊት ስናገር ሰምታችሁኛል ብዬ አስባለሁ። ኩላሊት ልብ እመረምራለሁ ኩላሊት እፈትናለሁ የሚለው ቃል በጣም አስደናቂ ቃል ነው። ምንድን ነው ኩላሊት የሚሉ ሰዎች አሉ። መጽሐፍ ቅዱስ ላይ እግዚአብሔር ኩላሊትን እመረምራለሁ፣ ሰዎችም ደግሞ ልብንና ኩላሊትን ትመረምራለህ ሲሉ ምን ማለት እንዲሁም ብዙ ሰዎች አይገባቸውም። ኩላሊት የምትባሏ የሰውነታችን አካል ጫፏ ላይ የሆኑ እጢዎች አሏት። እና እነዛ እጢዎች የሚያመነጩት ሆርሞን አለ ኬሚካል ነው። እነዛ ሆርሞኖች ምን ተብለው ይታወቃሉ? ፋይት ኦር ፍላይት ሆርሞንስ ተብለው ይታወቃሉ። ማለት ስሜት የመውደድ፣ የመጥላት፣ የመጣላት፣ የመጠላላት ስሜቶችን ውስጣችን የሚፈጥሩ ኬሚካሎች ናቸው። እና ከዚህ የተነሳ ነው ኩላሊት የሚባለው ነገር ብዙ ጊዜ የሚጠቀሰው። እና ስሜታችን በሙሉ ያለበትን ነገር ነው እግዚአብሔር በምሳሌው አነጋገር እየነገረን ያለው እና ስሜታችንን ሁሉ ነው እግዚአብሔር አያለው የሚለው የጥላቻን ስሜት፣ የመውደድን ስሜት፣ የቁጣን ስሜት፣ የንዴትን ስሜት እና ብዙ ብዙ ስሜቶቻችንን ሁሉ እግዚአብሔር እንደሚያይ ነው። እና የግል ችግር አለብን፣ ይህን በተነሳ ይህን በተመለከተ እግዚአብሔር እንደሚያይ አናምንም። ከዚህ የተነሳ እንደፈለገን ለመኖር መረን ሆነን ለመኖር እናስባለን። ይሄ ወንጀል ነው፣ ኃጢአት ነው። እግዚአብሔር ያያል፣ እግዚአብሔር ያያል። ይህንን እንድንረዳ እግዚአብሔር ይፈልጋል። ሁለተኛ ነጥቤ ጥንቃቄና ፈሪሃ እግዚአብሔር እንደሚያስፈልግ በዚህ በአጋር ንግግር ላይ እንድናስብ ፈልጋለሁ ዘፍጥረት ምዕራፍ 16 ቁጥር 13 ላይ እሷንም ይናገራት የነበረውን የእግዚአብሔርን ስም ኤልሮኢ ብላ ጠራችው የሚያየኝን በውኑ እዚህ ደግሞ አየሁትን ብላለችና ይላል እግዚአብሔር የሚያይ ከሆነ ህይወታችን ምን አይነት ህይወት መሆን አለበት የህይወታችን እንቅስቃሴ የህይወታችን መርሆ ጥንቃቄ የሞላበት መሆን አለበት። መቼም እኛ ሁላችንም የምናከብረው እና የምንፈራው ሰው ይኖራል፣ ቢያንስ አንድ ሰው በህይወታችን ወይም ሰዎች የሚያከብሩትና የሚፈሩት ሰው ቤታችን ቢመጣ እንግዳ ሆኖ ቤታችን ለምሳ ወይም ለራት ቢገኝ እንዴት አድርገን እንደምንናገር፣ እንዴት አድርገን እንደምንወጣ እንደምንገባ፣ ጥንቃቄ እንደምናደርግ የታወቀ ነገር ነው። ግን እግዚአብሔር ከማንም በላይ ነው። እግዚአብሔር ሁል ጊዜ ያየናል። እኛ ያለኑ በእግዚአብሔር እይታ ውስጥ ነው። የትም እንሁን የት ቤታችን አልጋ ውስጥ በብርድ ልብስ ተሸፋፍነን እግዚአብሔር ያየናል። ምግብ ስንበላ ያየናል። ስንነሳ፣ ስንታጠብ እግዚአብሔር ያየናል። እግዚአብሔር የማያይበት ቦታ የለም እና የውጭ ድርጊቶቻችንን እግዚአብሔር ከምን የተነሳ እንደምናደርጋቸው ያየናል። አሁን አንዳንድ ጊዜ አንዳንድ ሰዎች ሸብረብ ማለት ሽርጉድ ማለት እግዚአብሔር ፊትም የሆነ የተለያየ ቦታ ላይ እዛም እዛም እዛም ማለት እግዚአብሔርን የሚያስደስት ነገር ይመስላቸዋል። የውስጥ ሞቲቫቸው ጤናማ ሳይሆን እግዚአብሔር የውስጥ ሞቲቫችን የውስጥ አነሳሽ ሀሳባችን ጤናማ ሳይሆን የምናደርጋቸውን ነገሮች በፍጹም አይቀበልም። ስለዚህ እግዚአብሔር ውስጣችንን አይቶ ነው ድርጊታችንን የሚቀበለው። እና እዚህ ጋር በጣም የሚገርም እንደገና ብሉይ ኪዳን ላይ የሚገርም አንድ ጥቅስ ታገኛላችሁ። አንደኛ ሳሙኤል ምዕራፍ 16 ቁጥር 7 ላይ ነው። ሳሙኤል የተባለው ነቢይ እግዚአብሔር ንጉሥ እንዲቀባ ወደ እሴ ቤት የዳዊት አባት ቤት ላከው እና የዳዊት አባት ሳሙኤል እንደመጣ ልጆቹን በሙሉ አሰለፈለት እና ዳዊት እጫካ ውስጥ ነበር፣ ከብቶችን ይጠብቅ ነበር። እና በሙሉ ስድስት ወንድሞቹ ተሰልፈው እያሉ በመጀመሪያ ያየው ሰው የነቢዩ ሳሙኤል ረጅም ለግላጋ ወጣት ነው። ያማረ ወጣት ነው። ሊቀባው ቀንዱን ብድግ ሲያደርግ እግዚአብሔር ተው አትቀባው እንደዚህ ነው ያለው። እንደውም እግዚአብሔር ግን ሳሙኤልን ፊቱን የቁመቱንም ዘለግታ አትመልከት፣ ሰው እንዲያይ እግዚአብሔር አይምና፣ እኔ ናቅሁት ብሎ ነው የተናገረው። ሰው ፊትን ያያል እግዚአብሔር ግን ልብን ያያል ብሎ ተናገረው። ታያላችሁ፣ እግዚአብሔር ልብን ያያል። ሰዎች ፊትን ነው የሚያዩት፣ ውጫዊ ሁኔታን ነው የሚያዩት። እግዚአብሔር ግን ውስጥን ነው የሚያየው፣ ልብን ነው የሚያየው እና ከዚህ የተነሳ ዳዊት መጣ ዳዊት ሲመጣ ልቡም ውጭውም አንድ አይነት ሆኖ ተገኘ። እግዚአብሔር ንጉሥ አድርጎ ቀባው። መዝሙር 11 ቁጥር አራትም ላይ ተመሳሳይ ሀሳብ እናገኛለን። ያኔ የተቀባው ዳዊት የዘመረው መዝሙር ነው። እግዚአብሔር በተቀደሰው መቅደሱ ነው። እግዚአብሔር ዙፋኑ በሰማይ ነው። አይኖቹ ወደ ድሃ ይመለከታሉ። ቅንድቦቹም ማለት የአይኖቹ ሌላ ምሳሌያዊ አባባል ነው የሰው ልጆችን ይመረምራሉ ብሎ ይናገራል። ስለዚህ ወገኖች እኔ ይህን መልእክት ወደ እናንተ ሳመጣ አንድ ነገር ልባችሁ ውስጥ ገብቶ እንዲቀመጥ እፈልጋለሁ። ጌታ እኛን የሚያይ አምላክ ነው። ሁላችንንም በግል የሚያቀን የሚያይን አምላክ ነው። ምናልባት አንዳንዶቻችንን ቤተሰቦቻችን እንኳን እንደሚገባ ላያውቁን ይችላሉ። ራሳችንን እንኳን ራሳችን እንደሚገባ ላናውቀው እንችላለን። እግዚአብሔር ግን ያውቀናል አዎ በቅርብ ቀን እኔ ደብረ ብርሃን በነበርኩበት ጊዜ ዶክተር እዛ ከእኔ ጋር ሄዶ ያገለግል የነበረው ዶክተር አንድ ነገር ለሰዎቹ ተናገራቸው በጣም የሚገርም ነገር ነው አሁን እኔም ማላየው እናንተ የምታዩት ነገር አለ ብሎ ተናገራቸው እና አሁን እኔ መቼም የገዛ ፊቴን ምንም ነገር ባደርግ ላየው አልችልም እናንተ ግን ሁላችሁም ታዩታላችሁ አለ እና እውነቱን ነው ፊቴን በመስተዋት ላይ እችላለሁ፣ ግን ከመስተዋት ዞር እንዳልኩ እንዴት እንደነበረ እረሳዋለሁ። የራሴን ፊት ግን ያለመስተዋት እርዳታ በራሴ ማየት አልችልም። እግዚአብሔር እኛ የማናውቀውን ነገር ስለ ራሳችን እንኳን የሚያውቅ የሚያይ አምላክ ነው። ስለዚህ የምናደርጋቸውን ነገሮች የምናደርግበትን ምክንያት የምናደርግበትን ዓላማ የምናገር የምናደርግበትን ገፋፊ ሐሳብ የምናወጣውን ቃል ለምን እንደምናወጣው ከምን የተነሳ እንደምንናገረው እግዚአብሔር አምላካችን የሚያውቅ አምላክ ነው። እነዚህን ነገሮች ስናውቅ ነው ፈሪሃ እግዚአብሔር የሚባል ነገር በውስጣችን የሚኖረው። እግዚአብሔር በቃሉ ላይ በጣም አስደናቂ በሆነ መንገድ እኔ መጽሐፈ ምሳሌ ውስጥ ከተጻፉ በጣም ከሚደንቁኝ ነገሮች አንዱ ጥንቃቄ ይጠብቀሃል፣ ማስተዋል ይጋርድሃል፣ ተብሎ የተጠቀሰ ቃል ነው። እና ጠንቃቃዎች መሆን አለብን። እግዚአብሔር ያየናል፣ እግዚአብሔር ይመለከተናል። ክቡር የሆነ እግዚአብሔር፣ ሁሉን የሚያውቅ እግዚአብሔር፣ በሁሉ ላይ ያለማዳላት የሚፈርድ እግዚአብሔር ይመለከተናል። እኔ ይህንን ነገር ሳስብ አሁን በኢትዮጵያ ውስጥ የሆኑት እየሆኑ ያሉትን ነገሮች ሁልጊዜ ወደ አይምሮ ይመጣሉ። ኢትዮጵያ ውስጥ ሰዎች ይገደላሉ የጅምላ ድንገት ሰዎች ተነስተው ሆ ማለት ይጀምሩና አንድ ቦታ ሄደው የሰው ቤት ያጠፋሉ። ሰዎች ይገላሉ፣ ያርዳሉ። አርደዋል ሰዎችን እነዚህን ነገሮች ሁሉ እግዚአብሔር ያያል። እግዚአብሔር የሚያይ አምላክ ነው። የማያየው ነገር የለም። እግዚአብሔር አይቶ ደግሞ ባየው ነገር ሁሉ ላይ አንድ ቀን ይፈርዳል። ለእኛ ግን ጥንቃቄ ያለው አካሄድ፣ አነጋገር፣ ኑሮ፣ ህይወት እንድንኖር በጣም በጣም የሚረዳ ሀሳብ ነው። ፈሪሃ እግዚአብሔር እንዲኖረንም ያደርጋል። አሁን መጽሐፍ ቅዱስ ላይ የአንዳንድ ሰዎችን ታሪክ ቅድም ጠቀስ ጠቀስ አድርጌላቸዋለሁ። የሁሉንም ታሪክ ገብቶ መናገር አይቻልም ካለን ጊዜ አኳያ። ግን እግዚአብሔርን እግዚአብሔር እንደሚያየው የሚያምን ሰው እግዚአብሔር ያየኛል የትም ብሆን የት ብሎ የተገነዘበ ሰው በህይወቱ ከሚኖረው አንድና አንድ መሰረታዊ በጣም ትልቅ በረከት የሚያመጣ የህይወት ባህሪ አንዱ ፈሪሀ እግዚአብሔር ነው የሚሆነው እና ይህንን እኔ በዮሴፍ ህይወት ውስጥ አይቻለሁ። ዮሴፍ እንደገና ዘፍጥረት ምዕራፍ 37 ጀምሮ የዮሴፍ ታሪክ አለላችሁ። የዮሴፍን ታሪክ ብትመለከቱ ወንድሞቹ ከወንድሞቹ መካከል እውነተኛ አማኝ ያን ጊዜ እሱ ነበር። ወንድሞቹ ጠሉት፣ ተሸጦ እንዲሄድ ተደረገ። ሊገሉት አስበው ነበር፣ ግን በይሁዳ ምክር አማካኝነት ሸጡት። ግብፅ ተሸጦ ነበር። ግብፅ በተሸጠበት በባለጸጋ ጶጢፋር በሚባል ቤት ውስጥ በነበረ ጊዜ የጶጢፋር ሚስት ልትተኛው ፈለገች እና ዝሙት ልታደርግ ከሱ ጋር ፈለገች ወደደችው። ስለዚህ ሲወጣ ሲገባ ባካብረኝተኛ ማለት ጀመረች እና ያው ሁል ጊዜ ይቃወም ነበር ዮሴፍ እና በመጨረሻ ማንም እንደሌለ እርግጠኛ በሆነችበት ጊዜ አነቀችው። ያን ጊዜ ምንድን ነው ያላት? ይህንን ክፉና አጸያፊ ነገር እንዴት በማን ፊት በእግዚአብሔር ፊት አደርጋለሁ ነው ያላት። አሁን አንቺ ሰው ሁሉ የለም ብለሽ እርግጠኛ ነሽ፣ ማንም ሰው አያይም። እርግጥ ነው ማንም ሰው አያይም። ይህንን ኃጢአት ከአንቺ ጋር ማድረግ ይችላሉ፣ ግን አንድ የሚያይ አለ። ማን ነው የሚያየው? እግዚአብሔር ነው የሚያየው። ስለዚህ እግዚአብሔር ያያል የሚሉ ሰዎች ፈሪሃ እግዚአብሔር ይኖራቸዋል። እግዚአብሔርን ይፈራሉ። ሕይወታቸው እግዚአብሔርን በመፍራት ከኃጢአት ጋር ባለመተባበራቸው ሕይወታቸው አደጋ ውስጥ ሊወድቅ፣ እስር ቤት ሊገቡ፣ ወይም ስማቸው ሊጠፋ ይችላል። ዮሴፍ እንደተደረገው መጨረሻቸው ግን በጣም በጣም የሚባረክ ነው የሚሆነው። ዮሴፍ የግብፅ ጠቅላይ ሚኒስትር ሆኖ ግብፅን እየገዛ በመጨረሻ የወንድሞቹና የቤተሰቡ ሁሉ አዳኝ ተደረገ። ፈሪያ እግዚአብሔር ከምንድን ነው የሚመጣው? እግዚአብሔር ያየኛል፣ እግዚአብሔር ጻድቅ ፈራጅ ነው። ህይወት የሰጠኝን ደግሞ በልጁ በክርስቶስ በኩል ያዳነኝን እንድድን ሁል ጊዜ የሚጋብዘኝን እግዚአብሔርን አልበድለውም ወደሚል እምነት መምጣት ማለት ነው። እግዚአብሔር ይመስገን። ስለዚህ ይህንን ሳስብ እኔ በማንኛውም መንገድ ልባችን ውስጥ የሚመጡ ሀሳቦችንና ነገሮችን በእግዚአብሔር ፊት በመመርመር እግዚአብሔር ሆይ፣ እፈራህ ዘንድ እፈልጋለሁ እና አንተ የምታየኝ እግዚአብሔር ኃጢአቴን ይቅር ብለህ በጽድቅና በንጽህና በቅድስና እንድኖር እርዳኝ ብለን መጠየቅ ይገባናል። ግን ሶስተኛ ነጥቤ ላይ እመጣለሁ። ሶስተኛው ነጥቤ ፈጠን ፈጠን ብዬ እጨርሳለሁ። ሶስተኛው ነጥቤ መጽናናትና ተስፋ አለው። ይሄ እግዚአብሔር ያያል የሚለው ነገር ቁጥር 13ን እንደገና ብትመለከቱት አጋር እሷ ይናገራት የነበረውን የእግዚአብሔርን ስም ኤልሮኢ ብላ ጠራች። ማለምን ማለት ነው አንተ የምታየኝ እግዚአብሔር ማለት ነው፣ ወይም አንተ የምታይ እግዚአብሔር እና ያንም ብላ ስትጠራው ምንድን ነው ያለችው? የሚያየኝን በውኑ እዚህ አየሁትን ብላ ነው ኤልሮኢ ብላ የጠራችው ይላል። የልቧን ሀሳብ ሁሉ ነው መጽሐፍ ቅዱስ እዛ ቦታ ላይ ያስቀመጠው። እና ይሄ እግዚአብሔር ያያል የሚለው ነገር ትልቅ መጽናናት ያለበት ክፍል ነው። ለምንድ ነው መጽናናት ያልኩበት? ምክንያት ከዚች ከአጋር ታሪክ በመነሳት ነው። ምናልባት የአጋርን ታሪክ አሁን እንደዚህ ስናገር ያለፈችበትን፣ ያኔ የተጨነቀችበትን መጨነቅና ያየችውን ግፍ መገመት ሊያስቸግረን ይችላል። በጣም በዝርዝር አልተገለጠልንም፣ ግን በጣም ተጨንቃ እንደነበረ ማሰብ ትችላላችሁ። ምክንያቱም እስክትኮብልል ድረስ ነው ያደረጋት። ተመልከቱ። እነሆ ባሪያሽ በእጅሽ ነው ያለችው ቁጥር ስድስት እንደ ወደድሽ አድርጊባት አላት አብርሃም ከዛ በኋላ ሳራም ባሰቃየቻት ጊዜ አጋር ኮበለለች ነው የሚለው አጋር የኮበለለችበት ምክንያት የስቃይዋ መጠን በጣም ከፍተኛ ስለሆነ ነው እና ስለዚህ ይሄ ክፍል በጣም ትልቅ መጽናናትና ተስፋ አለበት የምልበት ምክንያት ምንድን ነው ጊዜያዊ ችግራችን እና የጊዜያዊ ችግር ተጽዕኖ በውስጣችን ከሚያመጣ ምሬት እና ስቃይ ማጉረምረም እና ተስፋ መቁረጥ የተነሳ ያለቀልኝ ሰው ነኝ፣ በቃ እኔ ምንም ተስፋ የለኝም፣ በምድር ላይ የማየው ጭላንጭል የለም፣ የኔ ነገር አበቃ አከተመለት በምንልበት ጊዜ እግዚአብሔር ኖ አላበቃም፣ አላከተመም እኔ ሕይወትሽን እንደገና ሕይወትህን እንደገና እቀይረዋለሁ እሰራዋለሁ የሚልን ነገር በሕይወታችን ጣልቃ ገብቶ የሚያደርግ አምላክ እንደሆነ የሚያሳይ ነው። አጋር ምንም ጥርጥር የለውም። አለቀልኝ የጸነስኩትን ልጅ እንኳን መውለዴን እና የት እንደምወልድ፣ በምን አይነት ሁኔታ እንደምኖር አላውቅም ባለችበት ጊዜ እግዚአብሔር ተገለጠ። ስለዚህ የሚያይ አምላክ የሚገለጥ አምላክ፣ የሚረዳ አምላክ ስለሆነ ባስጨነቀን ሁኔታ ባስጨነቀን በተጨነቅንበት ሰዓት፣ ግራ በተጋባንበት ጊዜ፣ በሁኔታችን ባለንበት ሁኔታ መንገድ እራሱ በራሱ ፈቃድ እና በራሱ መንገድ በሰዎች መንገድ አይደለም በራሱ መንገድ በሰዎች አስተሳሰብ በእኛም አመለካከት አይደለም በራሱ መንገድ ተገልጦ ከችግር ከጭንቀት የሚያወጣ አምላክ ነው እግዚአብሔር። እግዚአብሔር ያያል፣ ችግራችንን ያያል፣ ጭንቀታችንን ያያል፣ ግራ መገባታችንን ያያል፣ ተስፋ መቁረጣችንን ያያል። እዛ ጋር መጥቶ ተስፋ የቆረጥንበትን ነገር አስወግዶ የምንታረምበትን ነገር እንድንታረም አድርጎ ሕይወታችንን አቅጣጫችንን፣ የወደፊታችንን የሚያስተካከል አምላክ ነው ይሄ መጽናናት እንዳለበት እንድታስተውሉ እፈልጋለሁ። በተለይ በተለይ በተለይ በውሸት በምትከሰሱበት ጊዜ ንጹሐን ሆናችሁ ራሳችሁን ይሄ ይሄ ይሄ በዚህ በዚህ በዚህ ነጥብ እኮ እኔ ምንም በደል አልበደልኩም ለማለት አቅም ባጣችሁበት ጊዜ፣ ተስፋ የሚያስቆርጥ ነገር በበዛበት ጊዜ ያን ጊዜ የሰራዊቱ ጌታ እግዚአብሔር በራሱ መንገድ ተገልጦ ነገሮቻችንን ያስተካክላል። ለዚህ ነው እግዚአብሔር ያያል የሚለው ነገር ልባችን ውስጥ መቀመጥ ያለበት። ትንቢተ ናሆም ላይ እኔ በጣም የሚገርመኝ ጥቅስ ነው። ይሄም እንደገና ናሆም፣ ትንቢተ ናሆም፣ ናሆም የሚለው ቃል መጽናናት፣ ማጽናናት ማለት ነው። ምዕራፍ አንድ ቁጥር ሶስት ላይ እግዚአብሔር ትግስተኛ፣ ኃይሉም ታላቅ ነው። በደለኛውንም ንጹህነህ አይልም። እግዚአብሔር በደለኛውን ሰው ንጹህነህ አይልም፣ ተመለስ ይላል ኃጢአትህን አስተካክል ይላል ግን፣ እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው፣ ደመናም የእግሩ ትቢያ ነው ብሎ እግዚአብሔር አምላክ እኛ በተጨነቅንበት ነገር ላይ የመሄድ ነገሮችን ለማስተካከል ሙሉ ኃይል ሙሉ ስልጣን ያለው እና ባስጨነቀን ነገር ላይ ሄዶ እኛን ለመታደግ የሚችል አምላክ ነው። ብቻ ልባችን በእግዚአብሔር ላይ ካረፈ እግዚአብሔር እንደሚያይ የምናምን ከሆነ ልክ እንደ አጋር ባለንበት በተጣልንበት በኮበለልንበት ቦታ ተገልጦ ሕይወታችንን ማስተካከል የሚችል አምላክ ነው። ዳዊት እንደዚህ አይነት ነገር አጋጥሞታል። ይገርማችኋል፣ ዳዊት ኮብልሎ ነበር ልክ እንደ አጋር እና የኮበለለበት ምክንያት የፖለቲካ ምክንያት ነው። ሳኦል የሚባለው ንጉሥ ዳዊትን በአገር ክህደት ነው የከሰሰው እና በአገር ክህደት ትሪዝን በምንለው አይነት ክስ ከሶ ያው በተገኘበት ቦታ እንዲገደል ወይም ደግሞ በህዝብ መካከል እንዲገደል ይከታተለው ነበር እና ዳዊት ይህም በተመለከተ መዝሙረ ዳዊት 35 ከቁጥር 11 እስከ 14 ላይ ደግሞም 22 ላይ ትልቅ መጽናናት ያለበትን ነገር ሲናገር ታያላችሁ። መጀመሪያ ያጋጠመውን ችግር ቁጥር 11 የክፋት ምስክሮች ተነሱብኝ፣ የማላውቀውንም በእኔ ላይ ተናገሩ። ስለ በጎ ክፋትን መለሱልኝ፣ ነፍሴንም ልጆች አሳጧት። እኔስ እነሱ በታመሙ ጊዜ ማቅ ለበስሁ፣ ነፍሴንም በጾም አደከምኳት። ጸሎቴም ወደ ብብቴ ተመለሰ። ለወዳጄና ለወንድሜ እንደማደርግ አደረግኩላቸው ለእናቴም እንደሚያለቅስ ራሴን ዝቅ ዝቅ አደረግሁ። እኔ ውለታ ውዬላቸው ነበር። ልክ ነው። ዳዊት ለሳኦልና ለእስራኤል ሕዝብ ትልቅ ውለታ የዋለ ሰው ነው። በጣም የሚገርም ውለታ። ጎሊያድ የሚባለውን ሰው በአንድ ጠጠር በእግዚአብሔር ኃይል አማካኝነት ደፍቶ ሕዝቡን ከመሸማቀቅ አድኗቸዋል። ንጉሱንም አድኖታል። ግን ከዛ በዛ ምትክ በትሪዝን በአገር ከሃዲነት ከሰሱት፣ አሳደዱት። ከዋሻ ዋሻ እየተንከራተተ ነበረ እና ይህንን ግን ማን አይቶታል አለ እግዚአብሔር አይቶታል አለ። ቁጥር 22 ላይ አቤቱ አንተ አየኸው ዝም አትበል፣ አቤቱ ከእኔ አትራቅ ብሎ ቁጥር 22 ላይ ጻፈ። አሁን እየተሰደድኩ ያለሁበትን ስደት፣ የተከሰስኩበትን የሐሰት ክስ፣ ልገደል እንደምፈለግ ይህንን በሙሉ አንተ አይተኸዋልና ዝም አትበል አይተሃል፣ ዝም አትበል። ግፍ ሲደረግ፣ ሰዎች ሲጠቁ፣ ያለ አግባብ ሲበደሉ፣ ያለ አግባብ ስማቸው ሲጠፋ የሰራዊቱ ጌታ እግዚአብሔር ያ ያል። አሁን እኔ እናንተ እንዲገባችሁ የምፈልገው ነገር ይሄ የእኛ እግዚአብሔር ጣዖት አይደለም። የሚያይ የሚሰማ የሚናገር የሚፈርድ አምላክ ነው። ስለዚህ እግዚአብሔር እንደሚያይ የምናምን ከሆነ የህይወት አቅጣጫችን የህይወት ኑሯችን ልክ እንደ እግዚአብሔር ፈቃድ እንደ ቃሉ ይሆንና በእኛ ላይ የተነሱ ምንም አይነት የማንኛውም በደልና እንቅስቃሴ ቢኖር እግዚአብሔር ለእኛ ይሟገታል፣ እግዚአብሔር ለእኛ ይፋረዳል፣ እግዚአብሔር እኛን ከጉድ እና ከመከራ ያወጣናል። አሁን አጋርን ተመልከቱ። እግዚአብሔር ተገለጠላት። ማንም ሰው አይገምትም። ለአጋር አይነት ሰው እግዚአብሔር ይገለጣል ብሎ ለተናቀች፣ ለቤት ሰራተኛ፣ ለተገፋች፣ ለተጠቃች እግዚአብሔር ይገለጣል ብሎ ማንም ሰው አያስብም። ግን እግዚአብሔር ይገለጣል። እግዚአብሔር ባለንበት ሁኔታ በደከምንበት መንገድ መጥቶ እኛ እንድንስተካከል ለልባችን፣ ለነፍሳችን በቃሉ ወይም በራሱ መንገድ ተናግሮ እንድንስተካከል ያደርጋል። በእግዚአብሔር ፊት እንግዲህ የተደበቀ የማይታወቅ ምንም ነገር እንዳለ እንዳናስብ እግዚአብሔር አምላካችን ይፈልጋል። ይህንን መጽሐፍ ቅዱስ በተደጋጋሚ ከዳር እስከ ዳር ሲናገረው ታያላቸው። ዕብራውያን ምዕራፍ አራት ላይ የእግዚአብሔርን ቃል አስታኮ የእግዚአብሔር ቃል የሚሰራ ሁለት አፍ ካለው ስለታም ሰይፍ የተሳለ ነው ይልና፣ በሱ ፊት በእግዚአብሔር ፊት ደግሞም በቃሉ ፊት የተደበቀ የእራቁቱን ያልሆነ ያልተገለጠ ምንም ነገር የለም ብሎ እግዚአብሔር ሲናገር ታያላችሁ። ስለዚህ ኢትዮጵያ ውስጥ የሚሰራውን ግፍ እግዚአብሔር ያያል። እዚህ ሀገር የሚሰራውን ግፍ እግዚአብሔር ያያል። እግዚአብሔር እኛ በማናቀው መንገድ የሚሰራውን ነገር በሙሉ ያያል። ከከበበን መከራና ጭንቀት ሁሉ፣ ከምንፈራው ነገር ሁሉ እግዚአብሔር አይቶ ነጻ የሚያወጣ አምላክ የሚታደግ የሚያድን የሚደርስ የሚረዳ አምላክ መሆኑን ማወቅ እና ማሰብ በልባችን ይህንን ውስጥ ጥልቅ ብሎ እንዲገባ ማድረግ በጣም አስፈላጊ ነው። እና መጨረሻ ላይ የምናገረው ለመንፈሳዊ ችግርስ የሚል ርዕስ አለኝ። ለመንፈሳዊ ችግርስ ቁጥር 13ትን ስትመለከቱ እሷ የሚናገራት የነበረውን የእግዚአብሔርን ስም ኤልሮኢ ብላ ጠራች የሚያይኝን በውኑ እዚህ አየሁትን ብላለችና እግዚአብሔር ያያል። መንፈሳዊ ችግሮቻችንን በተመለከተስ፣ መቼም መንፈሳዊ ችግሮችን በተመለከተ ብዙ ነገር ማንሳት ይቻላል። ከዚህም በፊት በተናገርኳቸው ነገሮች ውስጥ የጠቀስኳቸው ነገሮች አሉ። መንፈሳዊ የሆኑ በመንፈስ መድከም፣ በመንፈስ መዛል፣ መጽሐፍ ቅዱስ ማንበብና እንደሚገባ መጸለይ አለመቻል፣ በዚህ ጉዳይ ላይ ደካሞች መሆን፣ በልዩ ልዩ ነገሮች ፈተና ውስጥ መግባት ለነገሮች ቅደም ተከተል እንደሚገባ አለመስጠት። አሁን አንዳንድ ሰዎች መንፈሳዊ ችግራቸው ለነገሮች ቅደም ተከተል አለመስጠት ነው። መጀመሪያ የሚደረገውን መጨረሻ ለማድረግ ይነሳሉ፣ መጨረሻ የሆነውን መጀመሪያ ለማድረግ ይነሳሉ። ህይወታቸው ዝብርቅርቁ ይወጣባቸዋል። እንደዚህ እንደዚህ አይነት ፈተናዎች፣ ጭንቀቶች፣ ችግሮች፣ መንፈሳዊ ችግሮች አሉብን። አለማመን፣ ጥርጥር መንፈሳዊውን ነገር ከዓለማዊ ነገር ጋራ ዓለማዊውን ከዓለማዊ ነገር ጋራ መንፈሳዊን ነገር በማነጻጸር ህይወትን በገዛ እጅ መጉዳት እና ማቀጨጭ መንፈሳዊ ጤናማ የሆነ ህይወታችንን በእግዚአብሔር ፊት መበደል የብዙ ሰዎች መንፈሳዊ ችግር ነው። እዚህ መጽሐፍ ቅዱስ ላይ ትራክት ጽፍበታለሁ ብዬ የማስበው አንድ ጥቅስ አለ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ ነው። እንደዚህ የሚል ቃል አለ፣ በጣም ይገርመኛል። ምን ይላል መሰላችሁ? ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድም ይወድቃሉ ይልና ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶችም ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። እኔ ልጽፍ ያሰብኩት ርዕስ ምንድን ነው ራሳቸውን የወጉት የሚል ርዕስ ላይ ነው ለመጻፍ የምፈልገው እና አውትላይን አለኝ በብዙ ስቃይ ሰዎች ራሳቸውን ወጉ ይላል። አሁንም አሁንም በብዙ ስቃይ ሰዎች ራሳቸውን እየወጉ ነው። በስቃይ ስቃይ በሚባል ጩቤ ነው ራሳቸውን የሚወጉት እና እንደዚህ አይነት መንፈሳዊ ችግር ያለባቸው ሰዎች ቁጥር የላቸውም። ራሳቸውን መከራ ውስጥ የሚከቱ የድብቅ ኃጢአትን በመለማመድ ከዚያ በኃጢአቱ ምክንያት ደካማ ህይወት በመውሰድ የሰይጣንና የመጥፎ ህልም የቅዠትም ደግሞም የቀን ህልም ስቃይ ውስጥ መውደቅ። እንደዚህ እንደዚህ አይነት ነገር የሚያጋጥማቸው ብዙ ሰዎች አሉ። እነዚህንም ነገሮች እግዚአብሔር ያያል። እግዚአብሔር የነፍሳችንን የውስጣችንን ፍላጎት ያውቃል። ከማንም ሰው መረጃ አይጠይቅም እግዚአብሔር ስለኛ እግዚአብሔር የሚገርም ነገር ነው። ስለሚያይ በአንድ በኩል በሌላ በኩል ብዬ ያስቀመጥኩት ሀሳብ አለ። በአንድ በኩል ኃጢአተኝነታችንን አይወደውም፣ ይጸየፈዋል፣ አይፈልገውም። ኃጢአታችን መጥፎ ውጤት ላይ እንደሚያመጣን ያውቃል። ስለዚህ ተመለሱ ይለናል፣ ይመክረናል ብንሰማ በሌላ በኩል ደግሞ በውስጣችን ያለውን ውጣ ውረድ ያጋጠመንን ችግር ከችግር ሽክርክሮች ውስጥ መውጣት አለመቻላችንን ያያል። እግዚአብሔር ይሄንን አይቶ ሊረዳን እጁን ይልክልናል፣ ብንሰማ ብንታዘዝ። እግዚአብሔር በእውነት ሊረዳን ፍላጎትና ፈቃድ አለሁ። መንፈሳዊ ድካማችንን ትግላችንን፣ ፍላጎታችንን፣ ምኞታችንን ሁሉ ያያል። ስለዚህ እግዚአብሔር ይናገረናል በብዙ መንገድ። እንደ ፈቃዱ የምንመላለስ ከሆነም ያያል አሁን ትንቢተ ሚልክያስ ላይ አንድ ጥቅስ እዚህ ጋር አስቀምጫለሁ። እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ ይልና በጣም የሚገርም ነገር ከዛ በኋላ ተጠቅሷል። እግዚአብሔር በሰማይ ሆኖ ሰማቸው፣ አደመጣቸው የተናገሩትን ነገር ለዘላለም መታሰቢያ እንዲሆን ጻፈና አስቀመጠላቸው ይላል። እግዚአብሔርን በመፍራት የምንነጋገረውና የምንወስነው ውሳኔ ካለ እግዚአብሔር በጣም ያከብረዋል። ስለዚህ መንፈሳዊ ችግራችን ከሕይወታችን እንዲወገድ በመንፈሳዊ ችግራችን አኳያ ሊረዳን የሚመለከተን እና መንፈሳዊ ምክር ሰጥቶ እንድንመለስ ልክ እንዳጋር ተመለሽ፣ ወደ ቤትሽ ተመለሽ፣ እዛ ተወልጃለሽ፣ ተመለሽ፣ እዛ ታርፊያለሽ ብሎ ሲናገራት እግዚአብሔር አምላክ ቃል ኪዳን ደግሞ ገባላት። ይህንን ዘርሽን አበዛዋለሁ እና ደግሞ ትልቅ ሰው አደርገዋለሁ፣ የብዙ ህዝብ አባት አደርገዋለሁ ስሙን ከሌት ይዋለች ብሎ ሁሉ ሲላት መንፈሳዊ ህይወቷ እየተሰራ እየታነጸ እየተስተካከለ እንደነበር የበደለቻትን አጋር ሳራ ይቅርታ አድርግልኝ ይቅርታ ብላ ከአሁን በኋላ የሚገባሽን ክብር እሰጣለሁ ብላ እንደተመለሰች እግዚአብሔርም እንደማረካት መመልከትና ማስተዋል እንችላለን። ኦ እግዚአብሔር እንደሚያይማመን እጅግ በጣም ብዙ ጥቅም አለው። እግዚአብሔር እንደሚረዳን፣ እንደማይተወን፣ እግዚአብሔር እንደማይጥለን እግዚአብሔር በነገር ሁሉ እንደሚደግፈን በተናቅንበት በተጣልንበት ቦታ መጥቶ እንደሚያነሳን እነዚህን ሁሉ ነገሮች የሚያሳይ አስደናቂ እውነት አለበት ይሄንን እውነት ልባችሁ ውስጥ ብታስቀምጡ ይህ እውነት ብቻ ልባችሁ ውስጥ ቢቀመጥ ስለ እግዚአብሔር ስታስቡ እግዚአብሔር የትም የትም ያል የሚል ነገር ልባችሁ ቢቀመጥ በእውነት ብሩካን ትሆናላችሁ እግዚአብሔር በብዙ ነገር ይረዳችኋል ይደግፋችኋል ያጸናቸዋል፣ ያጽናናቸዋል፣ የእግዚአብሔር ምስክሮች የሚያደርጋቸዋል። እግዚአብሔር ስለ ቃሉ ይመስገን።